አውሮፓና ጀርመን የኢጣሊያው ጠቅላይ ሚኒስትር ማቴዎ ሬንሲ ባልተጠበቀው የህዝበ ውሳኔ ውጤት ሰበብ ከስልጣን ለመውረድ ወስነዋል። ውጤቱ የሀገሪቱን ጽንፈኛ የፖለቲካ ፓርቲዎች አስፈንጥዟል። ህዝቡ የሰጠው መልስ በአውሮፓ ህብረት በኢጣሊያና ሀገሪቱ አባል በሆነችበት በዩሮ ቃጣና ሊያሳድር የሚችለው ተጽዕኖ ማነጋገሩ ቀጥሏል። የዛሬው አውሮፓና ጀርመን ዝግጅታችን የህዝበ ውሳኔውን ምክንያት ውጤትና ሊያስከትል ይችላል የተባለውን መዘዝ ያስቃኘናል። በኢጣሊያ ፖለቲካ ውስጥ በህግ መምሪያ ምክር ቤትና በክፍላተ ሀገር ያሉትን እጅግ ብዙ የስልጣን መቀመጫዎችን ለመሰረዝ ነበር የምፈልገው። አልተሳካልኝም። ስለዚህ ከስልጣኔ መነሳት አለብኝ። ነገ ከሰዓት በኋላ ካቢኔውን ሰብስቤ የስራ ባልደረቦቼን ላከናወኑት እጅግ የሰመረ ጠንካራ የቡድን ስራ ካመሰገንኳቸው በኋላ ለሪፓብሊኩ ፕሬዚዳንት የስንብት ደብዳቤን አስረክባለሁ። የኢጣሊያው ጠቅላይ ሚኒስትር ማቴዮ ሬንሲ የህገ መንግስት ማሻሻያ ጥያቄያቸው ባለፈው እሁድ በህዝበ ውሳኔ ውድቅ ከተደረገ በኋላ ከዚህ ቀደም ቃል በገቡት መሰረት ስልጣናቸውን እንደሚለቁ ያሳወቁበት መግለጫ ነበረ። ሬንሲ ትናንት ማታ ከኢጣሊያው ፕሬዚዳንት ሰርጂዮ ማታሬላ ጋር በዚሁ ጉዳይ ላይ ከተነጋገሩ በኋላ ከስልጣን የመውረድ እቅዳቸውን የጎርጎሮሳዊ 2017 በጀት እስኪጸድቅ ድረስ እንዲያዘገዩት ፕሬዚዳንቱ ጠይቀዋቸዋል። ከፕሬዝዳንቱ ጽህፈት ቤት ትናንት ማታ በወጣው መግለጫ መሰረት በጀቱ እንደጸደቀ ሬንሲ የስራ መልቀቂያ ደብዳቤያቸውን ለኢጣሊያው ፕሬዝዳንት ማስረከብ ይችላሉ። ሬንሲ እንደፈለጉት አላሰራ ያላቸው የኢጣሊያ ህገ መንግስት እንዲቀየር ጥያቄ ያቀረቡት በጎርጎረሳዊው የካቲት 2014 ስልጣን ከያዙ በኋላ ብዙም ሳይቆይ ነበረ። ሬንሲ እና የመሃል ግራው ፓርቲያቸው ዴሞክራሲያዊ ፓርቲ በሚያዝያ 2014 ዓ ም ነበረ። ለኢጣሊያ የህግ መወሰኛና የህግ መምሪያ ምክር ቤቶች ማሻሻያውን ያቀረቡት ረቂቅ ህጉ ማሻሻያዎች ተደርገውበት ከአንድ ዓመት ከስድስት ወር በኋላ በህግ መወሰኛ ምክር ቤት ተቀባይነት ሲያገኝ በጥር 2016 ዓ ም ደግሞ የህግ መምሪያውን ምክር ቤት የመጀመሪያ ድጋፎች አግኝቷል። በህግ መወሰኛ ምክር ቤት ለመጨረሻ ጊዜ የጸደቀው ጥር 2016 ዓ ም ሲሆን በሚያዝያ 2016 ደግሞ የህግ መምሪያ ምክር ቤቱን የመጨረሻ ይሁንታ አገኘ። ሰውንና ማሻሻያው በሁለቱም ምክር ቤቶች የጸደቀው ከሁለት ሶስተኛ በላይ በሆነ የአብላጫ ድምፅ ባለመሆኑ የሀገሪቱ ህገ መንግስት አንቀጽ 138 በሚያዘው መሰረት ነው። ባለፈው እሁድ ህዝበ ውሳኔ የተካሄደው ህዳር 25 2009 ዓ.ም የኢጣሊያ ህዝብ ድምፁን የሰጠውም የኢጣሊያ ህገ መንግስት ይሻሻል ወይንስ እንዳለ ይቀጥል በሚለው ጥያቄ ላይ ነበረ። ሬንሲና ፓርቲያቸው ያቀረቡትን ማሻሻያ ውድቅ ያደረገው 59.7 በመቶ መራጭ ነው። በዚህ ህዝበ ውሳኔ ድምፅ ለመስጠት ከተመዘገበው 47 ሚሊዮን ኢጣሊያዊ ከ68 በመቶ በላይ መሳተፉ ተነግሯል። ከመካከላቸው የሬንሲን ሀሳብ የደገፉት 41 በመቶ ነበሩ። ማሻሻያ እንዲደረግ የተፈለገውም በኢጣሊያ ህገ መንግስት የኢጣሊያ ምክር ቤት ስብጥርና ስልጣን ላይ እንዲሁም በመንግስት በክልሎችና በሌሎች የአስተዳደር አካላት መካከል ሊኖር የሚገባው የስልጣን ክፍፍል ላይ ነበረ። ሬንሲ ከተሸነፉበት ህዝበ ውሳኔ በኋላ እንዳሉት አልተሳካላቸውም፣ እንጂ አላማቸው ነገሮችን ማቅለል፣ አሰራርን ማቀላጠፍ ነበረ። አሁን የሚሰራበት የኢጣሊያ ዲሞክራሲ የፓርላማ ስርዓትን መሰረት ያደረገ ነው። የመታመኛ ድምፅ ስንጠይቅ ስርዓቱን ለማቅለል ነበር፣ ለሁሉም ምክር ቤቶች እኩል ስልጣን የሚሰጠው ባይካሜራሊዝምን ለማስወገድ፣ ፖለቲካ የሚያስፈልገውን ዋጋ ለመቀነስ እና ቀጥተኛ ዲሞክራሲን ለማስፋት ነበር። ይህ ነበር ለህዝበ ውሳኔ ያቀረብነው ማሻሻያ፣ ግን አሳማኝ አልነበረም። አዝናለሁ። የምለቀው ያለምንም መጸጸት ማለት ነው። ምክንያቱ ዲሞክራሲና አይሆንም የሚለው ድምፅ ካሸነፈ፣ እኛም በስሜትና በቁርጠኝነት መታገላችን ሀቅ ነው። የኔ መንግስት ልምድ እዚህ ላይ ያበቃል። በጎርጎሮሳዊው በ1948 ህገ መንግስት በሚመራው የኢጣሊያ የፖለቲካ ስርዓት ሁለት ምክር ቤቶች አሉ። አንደኛው የህዝብ ተወካዮች ምክር ቤት ወይንም የህግ መምሪያ ምክር ቤት ሲሆን ሁለተኛው ደግሞ የህግ መወሰኛ ምክር ቤት ወይንም ሴኔት ነው። የሁለቱም ምክር ቤቶች አባላት ህዝብ በቀጥታ በሚሰጠው ድምፅ ነው የሚመረጡት። ኢጣሊያ ውስጥ አንድ ህግ የሚያልፈው እኩል ስልጣን ያላቸው ሁለቱም ምክር ቤቶች ሲያጸድቁት ብቻ ነው። የሬንሲ ማሻሻያ ባይካሜራሊዝም የሚባለውን ይህን አይነቱን አሰራር ለማስቀረት ያለመ ነበረ። ማሻሻያው የህግ መወሰኛ ምክር ቤት አባላት ቁጥር ከ315 ወደ 100 ዝቅ እንዲል በተጨማሪም አባላቱ በህዝቡ በቀጥታ ከመመረጥ ይልቅ በክልል ምክር ቤቶች እንዲመረጡ የሚያደርግ ነው። በማሻሻያው መሰረት አንዳንድ ከንቲባዎችም እንደ ህግ መወሰኛ ምክር ቤት አባል ሊያገለግሉ ይችላሉ። ሬንሲ እንዳሉት ማሻሻያው አንድ ህግ በሁለቱም ምክር ቤቶች እስኪጸድቅ የሚወስደውን ጊዜ ለማሳጠር ታስቦም ነው የተዘጋጀው። ህዝቡ ማሻሻያውን ተቀብሎት ቢሆን ኖሮ የህዝብ ተወካዮች ምክር ቤት የህግ መወሰኛ ምክር ቤት ይሁንታ ሳያስፈልገው የኢጣሊያን በጀት ጨምሮ በርካታ ህጎችን ማሳለፍ ይችል ነበረ። ሴኔቱ ለምሳሌ ህገ መንግስታዊ ማሻሻያዎችንና የአውሮጳ ህብረት ውሎችን ማጽደቅን የመሳሰሉ ከበድ ያሉ ጉዳዮች ላይ ውሳኔ የማሳለፍ ስልጣን ብቻ እንዲሰጠው ነበረ የታሰበው። ሆኖም ጠቅላይ ሚኒስትር ሬንሲ ይህ አልተሳካላቸውም። ምንም እንኳን ኢጣሊያውያን ባለፈው እሁድ ህዝበ ውሳኔ ያካሄዱት የሀገሪቱ ህገ መንግስት ይሻሻል ወይንስ እንዳለ ይቆይ በሚለው ጥያቄ ላይ ቢሆንም ውሳኔውን የብሪታንያ ህዝብ ከአውሮጳ ህብረት ለመውጣት ካሳለፈው ውሳኔ ጋር የሚያጠጋጉት አልጠፉም። የምርጫ ውጤት ህዝቡ ከተለመዱት የፖለቲካ ፓርቲዎች ወዳፈነገጡት ድርጅቶች የማዘንበሉ ምልክት ተደርጎ ሊወሰድ ይችላል የሚሉም አሉ። የህዝበ ውሳኔ ውጤት የኢጣሊያ ጽንፈኛ ፓርቲዎችን አስፈንድቋል። ባለ አምስት ኮከብ ንቅናቄ ፋይቭ ስታር ሙቭመንት በምህጻሩ ኤም አምስት ኤስ ተብሎ የሚጠራው ዋነኛው የኢጣሊያ ጽንፈኛ ተቃዋሚ ፓርቲ ውጤቱን ካወደሰ በኋላ በአስቸኳይ አዲስ ምርጫ እንዲጠራ ለመጠየቅ የቀደመው የለም። ይሁንና በአሁኑ ጊዜ የአብዛኛዎቹ ፓርቲዎች ጥያቄ ጊዜያዊ መንግስት እንዲቋቋም ነው። በኢጣሊያ ምክር ቤቶች መቀመጫዎች ያሉት የኤም አምስት ኤስ ፓርቲ መሪ ቤፔ ግሪሎ ግን ከሬንሲ ስንብት በኋላ ኢጣሊያውያን በተቻለ ፍጥነት የአዲስ ምርጫ ጥሪ እንዲደረግላቸው አሳስበዋል። በኢጣሊያ ምክር ቤት የባለአምስት ኮከብ ንቅናቄ አንዱ ተወካይ ሉዊጂ ዲማዮም ተመሳሳይ ጥያቄ ነው ያቀረቡት። በህዝበ ውሳኔው የተከፋፈለችውን ሀገሪቱን እንደገና አንድ ለማድረግና አዲስ ምርጫ ለማካሄድ ትክክለኛው ጊዜ አሁን ነው። ግሪሎ በጎርጎሮሳዊ 2009 ዓ ም የመሰረቱት ባለ አምስት ኮከብ ንቅናቄ ምዕራባውያን በሩሲያ ላይ ማዕቀብ መጣላቸውን ይቃወማል። የባንኮችን አሰራር ትላልቅ ኩባንያዎችና የነፃ ንግድ ውሎችን ይተቻል። በኢጣሊያ የዩሮ ቀጠና አባልነት ላይ ህዝበ ውሳኔ እንዲካሄድም ይፈልጋል። ኖርዘርን ሊግ የተባለው ጠንካራ ተቃዋሚ ፓርቲም ምርጫ ይጠራ ብሏል። የቀድሞ የኢጣሊያ ጠቅላይ ሚኒስትር ሲልቪዮ ቤርሉስኮኒ የመሰረቱት ፎርሳ ኢጣሊያ የተሰኘው ፓርቲ ደግሞ ከነዚህ በተለየ የሬንሲ ዴሞክራሲያዊ ፓርቲ በአዲስ መሪ ሌላ መንግስት እንዲያቋቁም ነው የጠየቀው። ዋናው ጉዳይ ሬንሲ ወደ መጡበት መመለስ አለባቸው፣ ጨዋታው አብቅቷል ሲል ሬንሲ ባጋጠማቸው ሽንፈት የተደሰቱት የአውሮጳ ቀኝ ጽንፈኛ ፓርቲዎችም ናቸው። የኢጣሊያው ህዝበ ውሳኔ ውጤት የአውሮጳ ህብረትን ማሳሰቡ አልቀረም። የአውሮጳ ህብረትና አንዳንድ አባል መንግስታት በውጤቱ ማዘናቸውን ገልጸዋል። የጀርመን መራሄተ መንግስት አንጌላ ሜርክል ውጤቱ ሬንሲ እንዳሰቡት ባለመሆኑ ማዘናቸውን በቃል አቀባያቸው በኩል አስታውቀዋል። መራሂተ መንግስት አንጌላ ሜርክል የጠቅላይ ሚኒስትር ማቴዎ ሬንዚን ስልጣን መልቀቅ በሀዘኔታ ነው የተቀበሉት። ከማቴዎ ሬንዚ ጋር በጣም ጥሩ በሆነ ሁኔታና በመተማመን ሰርተዋል። ሆኖም እርግጥ ነው የኢጣሊያ ዜጎች የደረሱበት ውሳኔ መከበር ይኖርበታል። በኢጣሊያ የተከሰተው የፖለቲካ ቀውስ በጋራ መገበያያው ዩሮ ላይ ሊያስከትል ይችላል የተባለው ጫና ከወዲሁ እያነጋገረ ነው። በህዝበ ውሳኔው ማግስት ትናንት በገንዘብ ገበያ የዩሮ ምንዛሪ መውረዱ ተዘግቧል። ውሳኔው የውጭ ባለሀብቶችን እንዳያሸሽ እያሰጋ ነው። ይህም ምናልባት እዳቸው በላያቸው ላይ የሚያናጥረውን የኢጣሊያ ባንኮች ከክስረት ለማዳን በሚደረግላቸው ድጋፍ ላይ ተጽዕኖ በማሳደር በዩሮ ተጠቃሚ አባል ሀገራት ማህበር ላይ መጠነ ሰፊ የገንዘብ ቀውስ ሊያስከትል ይችላል የሚል ግምት አለ። የጀርመን የገንዘብ ሚኒስትር ቮልፍጋንግ ሾይብለ ግን አሁን ስለ ዩሮ ቀውስ ልናነሳ የምንችልበት ምክንያት የለም ነው ያሉት። ሁኔታው የኢጣሊያን ወይንም የኢጣሊያን ባንኮች የኢኮኖሚ ሁኔታ ሊለውጥ አይችልም ሲሉ ስጋቶቹን አጣጥለዋል። ከሁለት ዓመት ከዘጠኝ ወር በፊት ስልጣን የያዙት የአርባ አንድ ዓመቱ ሬንሲ በዘጠና ሁለት ዓመት የሀገሪቱ ታሪክ ለመሪነት የበቁ የመጀመሪያው ወጣት ጠቅላይ ሚኒስትር ናቸው። ሬንሲ እሁድ አሸማቃቂ ውጤት ቢገጥማቸውም በኢጣሊያ ፖለቲካ ውስጥ አበቃላቸው ማለት አይደለም እየተባለ ነው። በጎርጎረሳዊ 2012 ተነጥቀውት የነበረውን የዲሞክራሲያዊ ፓርቲያቸውን መሪነት በአመቱ መልሰው እንደመያዛቸው አሁንም የለቀቁትን ስልጣንም እንደገና የማግኘት እድል ሊገጥማቸው እንደሚችልም የሚናገሩ አሉ። ለአሁኑ ግን እየተናነቃቸውም ቢሆን ሽንፈታቸውን ተቀብለዋል። ተሸነፊ ያለው ይህም ቢተናነቀኝም፣ ጮክ ብዬ እናገራለሁ እኛ ሮቦቶች አይደለንም። አሁን ዋነኛው ኃላፊነት በኢጣሊያው ፕሬዝዳንት ሰርጂዮ ማታሬላ ላይ ወድቋል። የኢጣሊያ ፓርላማ የመጪውን ዓመት በጀት እስኪያጸድቅ ፋታ የሚያገኙት ፕሬዝዳንቱ ቀጣዩ እርምጃቸው ምን ይሆን አብረን የምናየው ይሆናል።